በአፋር ክልል የደረሰውን የድርቅ ሁኔታ ተከታትሎ ለመዘገብ የመቀሌው ዘጋቢያችን ግርማይ ገብሩ ወደ ሰመራና አካባቢው ተጉዟል። ልዩ ስሙ ሀርስስ በመባል የሚታወቀውን ቀበሌና ሌሎች አካባቢዎች ተዘዋውሮ ያጠናቀረውን ግርማ ይዞ ቀርበዋል። ከመቀለ በመነሳት ራያ አላማጣና ራያ ቆቦን አልፌ ወደ አፋር ምድር ገባሁኝ። አፋር ውስጥ ሀራም ሀሩ ጭፍራና ሚሌን አልፌ

ሎጊያ ደረስኩኝ። እስከ ሚሌ ድረስ አካባቢው ልምላሜ ይታየዋል። ዝናብ በቅርቡ የዘነበ ስለመሆኑ የሳርና የቅጠል ልምላሜው ይናገራል። ፍየሎችና በጎች፣ ከብቶችና ግመሎች የሚወሉትን አላጡም። ዝናብ በቅርቡ ስለመዝነቡም በየቦታው ያቆረው ውሃ በምልክትነት ማየት ይቻላል። ነገር ግን ከሚሌ ከተማም አልፍ እንዳልኩኝ ነገሮች ሁሉ ተቀያየሩ።

በሚሌ ወረዳም የሐርሲስ ቀበሌ ነዋሪዎች በድርቅ እንደተመቱ ከነዋሪዎቹ አንደበት መረጃውን አገኘሁ። ሳር ቤት ውስጥ የሚኖሩትን የአፋር ማኅበረሰብ ወዳሉበት ቤት በመድረስ አነጋገርኳቸው። ወደ አካባቢው ስደርስ ግመሎች፣ በጎችና ፍየሎች የሞቱባቸው የቤተሰብ አባላትን አገኘሁኝ። እነኝህም ፎቶ አነሷቸው። የሞቱ እንስሳት በጎርፉ እንደተወሰዱ ነግረውኛል። ከጎርፉ ያመለጡት በየጉራንጉሩ ተጥለው አይቻቸዋለሁ።

በሕይወት የቀሩ ግመሎችና ፍየሎችን በምግብና ውሃ ጥረት እጅግ እንደ ተዳከሙ ተመልክቻለሁ። መንግስት እነኝን በድርቅ የተጎዱ ማህበረሰብ የእህል እርዳታ እያቀረበ እንደሆነም የሐርሲስ ቀበሌ ነዋሪዎች ነግረውኛል። እርሶ ማን ልበል? መሐመድ አህመድ ይባላለሁ። እስኪ አቶ መሐመድ እንዴት ነው የአካባቢው ሁኔታ ይንገሩት። ይሄ በሚሊዮ ወረዳ ካሉት ቀበሎች አንዱ ነው። ሀርሲስ ቀበሌ ነው የሚባለው። እርስ ማን ልበል? እኔ መሐመድ አሊ

የአካባቢ ሁኔታ የድርቅ ሁኔታ እንዴት ነው አቶ መሀመድ? ይተርጉምልኛል። ከዳ ታቢኬ ከፍተኛ የሆነ ድርቅና ችግር ነበር። እስካሁን ድረስ ክረምት ከገባ ሁለት ቀን ብቻ ነው እዚህ አካባቢ ዝናብ የጣለው። ዝናብ ከጣለ በኋላ በራብ የተጎዱ እንስሳት ታርፎ የነበሩት እንዳለ በብዛት አልቋል።

አሁን እዚህ አካባቢ መንግስት የወሰደው እርምጃ አለ ለምሳሌ እርዳታ መስጠት ሊሆን ይችላል። አሁን በወረዳ አካባቢ አደጋ የክልሉ አደጋ መከላከል መሆነ የወረዳ ማስተዳደር አካላት፣ የመንግስት አካላት ያለው ችግር ለክልሉ በማሳወቅ ጥራት እያደረጉ እናቀርባለን ተብሎ እርዳታ ለህብረተሰቡ ማለት ነው። እስካሁን የቀረበ የለም፣ እስካሁን የለም።

ደሳሳ ጎጆዎች አሉ። እዚህ ግን ሰው ግን የለም። የት ነው

ಮ್ಮ ಯಾವು ಸಿಹನೆ ಅಂತ ಕುಮ್ ತಾವು ದಾಪನು ತಿರ್ಲಿಕ್ಕೂ ಕುಮ್ ತಾವು ದಾಪನು

ሊበላ ያቀረብኩ የሚሞተው የምግብ ጉዳይ ነው። የሚመጡ ይሄ ደግሞ የተኛው አኪም አንስቶ ነው። የተኛው ፍየሎትን ደግሞ ብዙ ፍየሎት መቶዋል። በደምብ ከስቶ በገበያ ላይ አያበታም። በቤት ላይ ያለው ደግሞ በጣም ችግር ውስጥ ነው። ቤተሰብ ቤት ያለው ሰዎች ደግሞ ችግር ውስጥ እንደሚኖር እንድታይ ነው።

አሁን ወደ ቤት መግባት እንችላለን። ገብተን ማየት እንችላለን። ቤታችሁ ይሄ ነው። ሰዎችም ፍየሎች አብራችሁ ነው የምትኖሩት? እዚህ የፍየሎች ማሰደሪያ ያው ነው። አሃ ይሄ የሰው ማሰደሪያ ነው እና ፍየሎች ለብሳ የሰው ለብሳ ነው። አሁን ፍየሎች ግን አሁን እዚህ ውስጥ ነው ያሉት ፍየሎች አይ ያለ

ጊዜ በኋላ እየገዙ መኪና ተደውሎ እየመቱ እየለከም እየሰራ ነው። ይህን ጠጠር መሰበስበው በኋላ ልትሸጠው ነው እንጂ ማለት ነው። አሁን እየለከም እየሸጥ ነው። እንደዚያ ምክንያት ነው የምትኖረው የምትተዳደረው ማለት ነው ገንዘብ

መሐኮ ህይኔ እንደ እ ምን እረዳደው አይደለ እንደ እህል እየተሰጠ ነው። አሁኑ እየገለገሉ ነው እንጂ አሁን እህል እየሰጠ ከሰው እንደምደርስ እየደረስኩ ነው እንጂ ሌላ የተገኘ ነገር የለም። አሁን ስለዚህ እህል እርዳታ ተሰጥቷታል። ባለፈው ወር ላይ ሰጥቷል። ከእዚያ በኋላ አልሰጠኝም።

እዛ ጋ ያወደቁት ፍየሎችን እናያቸው። ፎቶ ፎቶ ማነሳቸዋለሁ። እነዚህ በዚህ ሜዳ ላይ የሞቱት ፍየሎች የማን ናቸው? ይሄ የኛ ነው። የኛና እሱ አንድ ነው እንጂ ይሄ እቶ ነው አትሽ ይሄ ፍየሎችን ጎመላችን እነኛ ነው ማለት ከዚህም ታይቆ አሁን ሶስት አይተናል። የሞቱት ፍየሎች እዛ ታንዳለ ይኸው ጎመል እንደሚታየው

ሞቶ መንገድ መልቀንተኛ ነው ያለው እዛ ጋር እንሄዳለን። እዚህ አካባቢ እንግዲህ አራት ፍየሎች ናቸው የሞቱት ያየ ነው በኋላ ማለት ነው። መቼ ነው ዝናብ የጣለው? ባለፈው የአርቢካን ማለት ነው አንድ ማታ የዘነበ ማለት ነው። ኃይለኛ ዝናብ ነው የጣለው። አዎ፣ የዛን ሰዓት የነበረው ይሄ የተጎዳ ፍየል ማለት ነው። ውሃው ምናምን ጎርፍ ምናምን እየወሰደ አሁን አራት ብቻ ነው የከረ

እንጂ እዚህ ላይ ብዙ ነገር ነበር። ከዚህ ሰው እንደሚያሳትር አቶ ወደ ሌላ ቦታ ሄድን እያደርክ ነበር። አሁን እናንተ እዚህ ነው። ያንን ጊዜ ነው የሞተው። ምልክት የለም የለም

ከዝናብ የታለበት ካን ከዝናብ ውስጥ የሞቱ ነው። አሁን የሚያሳየው አሁን ይሄ ግመል ተዳክሞ ነው እንደዚህ የወደቀው። መነሳት ይችላል። አራል ስለም ተሳክሞ ብዙ ጊዜ አሳክመን አስቆምን ወደ ላይ ተወድቋል። በአራት ሰው አምስት ሰው አድርገን ማለት ነው

በዛ ጎን ሆለ ሰው በዚህ ጎን ሆለ ሰው ከፊት አንድ ሰው አድርገን እንግዲህ። አሁን ምንድነው የምትጠብቁት ማለት፣ እዚህ ወድቋል፣ የሚበላው የለም። ምን እያስባችሁ ነው? እየለከምኩ እያስበ እየኮረቴ እያመተ ነው። ከሩቅ ቦታ እዛ ተራራ ዋቴን ከዛ ተራራ ኮርቴን

ኬቴሎን ኮርቴን እዚህ ያለ ነው። ምናስ ውሃ አስተገኛላችሁ? ውሃ አሁን እዛ ላይ ትንሽ እናገኛለን። ከዛ በኋላ ውሃ የለም። በፊት ውሃ አልነበረም ሳር ምናምን አልነበረም ሳሩ ውሃም እንዳለ ተሰግሮ ነበር። ከዚህ ብዙ ወንዝ ነበር ያው ወንዝ ተመልሶ ወለሃና ተመልሶ። ለመሆኑ መንግስት ምን እያደረገ ነው ለሚለው በአፋር ክልል የአደጋ መከላከልና የምግብ ዋስትና ጽሕፈት ቤት የሚሰጠኝን መልስ ለማግኘት

ወደ ክልሉ ማዕከል ከተማ ወደ ሰመራ ሄጃለሁ። ምላሹን ይዤ ተመልሼ እመጣለሁ። ለአሜሪካ ድምፅ ግርማይ ገብሩ ከአፋር ሎጊያ። እንግዲህ በአፋር ክልል ለተከሰተው የዝናብ እጥረት በተለያዩ ወረዳዎችና ቀበሌዎች ተዘዋውሬ ህዝቡን አነጋግሬ ያለሁኝ በአካል ተገኝቼም ያየሁት ነገር አለ። አሁን ደግሞ በመንግስት በኩል ምንድን ነው እየተደረገ ያለው ለሚለው

በሰመራ የክልሉ የአደጋ ዝግጅነትና የምግብ ዋስትና ጽህፈት ቤት እዛውነ ያለሁት ማልበል ሙሉ ስሞትንና የስራ ድርሻዎትን ይንገሩኝና መንግስት እየወሰደ ያለውን እርምጃ እንዲነግሩኝ። እኔ ወይዘሮ አይሻ መሀመድ እባላለሁኝ የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ ነኝ

የስራ ድርሻዬ በክልሉ ያሉ የአደጋ ስራዎችን ሊከሰቱ የሚችሉ አደጋ ስራዎችን የመከላከል እና ከደረሰም ደግሞ ምላሽ የመስጠት እና የሚሰጡ ምላሾችን ኮኦርዲኔት የማድረግ

የማስተባበር ኃላፊነት ነው ያለ ያለኝ በመቀጠል ደግሞ በክልሉ ዘላቂ የሆነ የአደጋ ስጋት ቅነሳ ስራዎች አሉ። እነዛን ስራዎችንም የሚያስተባብረው የኛው ጽፈት ቤት ነው። ወይዘሮ አይሻ ለመሆኑ የዝናብ እጥረቱ ያጋጠማቸው ወረዳዎቹ ስንት ናቸው? ይህን በሚመለከት እስኪ ንገሩኝ። የዝናብ እጥረቱ አጠቃላይ በክልሉ ሰላሳ ሁለቱም ወረዳዎች ላይ ነው ያለው። ነገር ግን አንዳንድ ወረዳዎች ላይ

በጣም ከባለፈው ሁለት የዝናብ ወቅቶችን ያሉ ያላገኙ ወረዳዎች ስለነበሩ በአንዳንድ ቦታ ላይ ትንሽ በጣም ከፍተኛ ነው። በአንዳንድ ቦታዎች ላይ ደግሞ የተወሰነ እጥረት ነው ያለው። ስለዚህ ስፋቱ አጠቃላይ ክልሉ ላይ ያለ ችግር ቢሆንም እንደየው አካባቢው ደግሞ ይለያያል እጥረቱ። ይህ የዝናብ እጥረት እንደሚያጋጥም ከመጀመሪያው መረጃው ነበራችሁ?

አው እንደ ጽሕፈት ቤታችን ከተለያዩ አጋር ድርጅቶችና ፌዴራል መንግስት ጋር በመተባበር የኤርሊ ዋርኒንግ ሲስተም የቅድመ ማስጠንቀቂያ ሲስተም አለን። ከቀበሌ ከኮሚኒቲ ጀምሮ እስከ ፌዴራል ድረስ በየሳምንቱ የሚሰበሰብም የቅድመ ማስጠንቀቂያ መረጃዎች አሉ። የዝናብ ሁኔታ፣ የግጦሽ ሁኔታ፣ የገበያ ሁኔታ የሚያጠና እየተጠና ወደ ፌዴራል መንግስት የምናስተላልፈውና እኛም ደግሞ የሚያጋጥሙ ችግሮችን

ተንቢየን ራሳችንን ለሚመጡ ችግሮች ሳይከስቱ ለመከላከል ህዝቡ ላይ ጉዳት እንዳይደርስ ለማድረግ የራሳችን የሆነ የምናዘጋጃቸው ዝግጅቶች አሉ እና ይሄ ነገር እንደሚሆን ከተለያዩ ምንጮች በምናገኛቸው የቅድመ ማስጠንቀቂያ መረጃዎች እናውቅ ነበረ። ስለዚህ ክልሉ ኮንቲንጀንሲ ፕላን ለዚህ አይነት ችግር በሚከሰትበት ጊዜ ሊያጋጥሙ ለሚችሉ ችግሮች ምላሽ የሚሆን ኮንቲንጀንሲ ፕላን ነበረው፣ መጠባበቂያ እቅድ ነበረው። ያም መጠባበቂያ እቅድ ተጠቅሞ ያለውን ነገር

ሚኒስትር በየቀኑ የክልሉ የኢመርጀንሲ ታስክ ፎርስ አለ። በክልሉ በምክትል ፕሬዚዳንት የሚመራ ያ ምክትል ፕሬዚዳንት የሚመራው ኮሚቴ ቁጭ ብሎ ያለውን ሲቹዌሽን አብዴት እያደረገ በየጊዜው እየተገናኘ በዝግጅት ላይ ስለነበርን የመጣው ነገር ይመጣል ብለን ያሰብናቸው ነገሮች ስለሆኑ ለምላሽ ቶሎ ለማድረግ ብዙም አልተቸገር። ህብረተሰቡ የውሃም እጥረት አጋጥሞታል፣ የምግብ እጥረትም አለ። ፍየሎቹ፣ ግመሎችና በጎቹም እንደዚሁ ሞቶባቸዋል

አጥቷል። እንግዲህ እናንተ በወቅቱ ይህንን ህዝብ ደርሰንለታል ብላችሁ ታምናላችሁ? ምንድን ነው የተደረገለት? በክልሉ የውሃ እጥረት በጣም ላጋጠማቸው አካባቢዎች በቦቲ ውሃ እስከማመላለስ እስከ መቅዳት ድረስ ለእንስሶቹና ለህዝቡ የሚሆን ውሃ እያቀረብን እንገኛለን። ለእንስሶቹ ደግሞ ለተወሰነው በክልሉ በጣም ሰፊ ቁጥር ያለው እንስሳን ያለው ሁሉንም መታደግ እንኳን ባይቻል ሊተርፉ የሚችሉትን ደህና የሆኑትን በመኖ

በማቅረብ እየታደግን እንገኛለን። ቀጥሎ ደግሞ በዚህ በእንስሶች ሞት ምክንያት በህዝቡ ላይ ሊደርስ የሚችለውን ሳይኮሎጂካል ችግሮችንም ለመቅረፍ በህዝቡ በቅርበት እየተከታተልን ያሉ እነዚህ ደከም ያሉ ከብቶች እና እንስሶች ለገበያ የሚያወጡበትን ከነሱ ደግሞ ገዢዎች ከነሱ ገዝተው ገበያ ላይ እንትን የሚያደርጉበትን መንገድም እንደዚሁ አመቻችተናል። አንዳንድ ቦታ ላይ ደግሞ ዲስቶኪንግ እየሰራ ነው። ከብቱ ታርዶ መልሶ ለአርብቶ አደሩ ምግብነት

የሚውልበት መንገድም እየሰራ እንገኛለን። ነገር ግን ያለው የተፈጥሮ ሁኔታና በእጃቸው የሚገኘው ከብት ደግሞ በዘመናዊ መንገድ የማይረባ ስለሆነ

ምንም አይነት የእንስሳት ሞትን እንዳይኖር አድርገናል ማለት ባይቻልም በተቻለ መጠን ግን የተወሰነውን ለማትረፍና ማነው አርብቶ አደሩ ደግሞ ባዶ እጁን እንዳይቀር የማድረግ ጥረት እየተሰራ ይገኛል። በጣም በሰፊው በቅርበት በቁርጠኝነት ክልሉ በደንብ ከፌዴራል መንግሥት እና ከሌሎች አጋር ድርጅቶች ጋር በመሆን በሰፊው ይህን ነገር እየተከታተለ መመለስ እየሞከረ ነው ያለው።

ويزوروا عائشة محمد بتمنوا مع مستقلات